የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ታህሳስ 11 2016 ዓ ም መሰናደው ጀመረ። በፈረስ ቤት ከተማ ለአምስተኛ ቀን በቀጠለው ግጭት በድሮን ጥቃት ጉዳት መድረሱ ተገለጸ። ትናንትና ምሽት ላይ ሁለት ተኩል ላይ ከተማው መጠር ከጫፍ ላይ ማለት ነው ጠጠር ድንጋይ የሚባል ቦታ ላይ ጫፍ ላይ የድሮን ጥለው ሁለት ንጹህ ሕይወት ጠፍቷል። ሶስት ወጥቆት በዚህ ዙሪያ ከተሰናዳ ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። ቆየት ብሎ የሚደመጥ ይሆናል። በሌላ በኩል ኢዜማ ሁለት አመራሮቹ ያለ አግባብ እንደታሰሩበት ማስታወቁና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዘገባዎችን ይዘናል። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የሀሙስ ምሽት መሰናዶ እየመራው ኤደን ገረመው አብሬያችሁ የምዘልቅ ይሆናል። ጽዮን ግርማ ዋና አዘጋጇና ቴሊያስ አስማረ ስርጭትን ከስቱዲዮ ይከውንልናል። አባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን እንዲሁም ሲሳይ አሸናፊና ግርማ ደገፋ የምስልና ድምጽ ቅንብሩን የሚከውኑልን ባለሙያዎች ናቸው። ሁላችንም አብራችሁን ታምሹን ዘንድ በአክብሮት እንጋብዛለን። አሁን ከአለም ዙሪያ ወደ ተሰናዱ ዜናዎች እንሻገር። በድጋሚ እንደምናመሻችሁ ዜናውን የማሰማችሁ እንግደውልኔኝ የሁቲ አማጽያን መሪ አሜሪካንን አስጠነቀቁ። አንጎላ ኦፔክን ለቃ እንደምትወጣ አስታወቀች። እንዲሁም በሱዳን ፈጥኖ ደራሽ ኃይሉ አንዲት ከተማን ሲቆጣጠር ሶስት መቶ ሺህ ሰዎች ጥለው ሸሹ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዜናዎቹ እናልፋለን። በሱዳን በመካሄድ ላይ ካለው ጦርነት ርቀው ደህንነቱ የተጠበቀ ስፍራ ይኖሩ የነበሩ እስከ ሶስት መቶ ሺህ የሚገመቱ ሰዎች በአካባቢያቸውን በመጠቃቱ ቤታቸውን ለቀው ለመሸሽ እንደተገደዱ የተባበሩት መንግስታት ድርጅት ዛሬ አስታውቋል። ከሱዳን ሰራዊት ጋር በመፋለም ላይ ያለው የፈጥኖ ደራሽ ኃይሉ ዋድማዳኔ የተሰኘችውን ከተማ አጥቅቶ ሲቆጣጠር የሱዳን ሰራዊት ለቆ መውጣቱ ተዘግቧል። የተመድ ዓለም አቀፍ የፍልሰተኞች ድርጅት አይኦኤም እንዳስታወቀው ከ250 ሺህ እስከ 300 ሺህ የሚገመቱ ሰዎች ጃዚራ የተባለውን አውራጃ ጥለው መሸሻቸውን አስታውቋል። የሱዳን የዳቦ ቅርጫት እንደሆነች በሚነገርላት ጃዚራ 6 ሚሊዮን ሰዎች እንደሚኖሩባት ይገመታል። 500 ሺህ የሚሆኑና አብዛኛዎቹ ከመዲናዋ ካርቱም የመጡ ተፈናቃዮችን ተቀብላ ስታስተናግድ እንደነበርም ታውቋል። የዓለም ምግብ ፕሮግራም በበኩሉ በስፍራው የሚሰጠውን የምግብ እርዳታ ለጊዜው ማቋረጡን አስታውቋል። ከካርቱምና ከሌሎችም ስፍራዎች ጦርነትን ሸሽቶ በስፍራው ይኖሩ የነበሩ 800000 ተፈናቃዮችን በመመገብ ላይ እንደነበር ፕሮግራሙ አስታውቋል። እስካሁን 9 ሺህ የሚሆን ሕይወት የቀጠፈው ጦርነት 7 ሚሊዮን የሚሆኑ ሰዎችንም አፈናቅሏል። የነዳጅ ላኪ የአገራት ድርጅት ኦፔክ በመጪው ዓመት የምርት ኮታን ለመቀነስ መወሰኑን ተከትሎ አንጎላ ድርጅቱን ለቃ እንደምትወጣ አስታውቃለች። ውሳኔው ላይ በቀላሉ አለመደረሱን ያወሱት የማዕድንና የፔትሮሊየም ሚኒስትሩ ዲያማንቲኖ አቬዜዶ የኦፔክ አባል መሆናቸው አገራቸውን እየጠቀመ እንዳልሆነ ተናግረዋል። ኦፔክ የአንጎላን ጥቅም እያስጠበቀ ባለመሆኑ ለመልቀቅ መወሰኗን ሚኒስትሩ አክለው ገልጸዋል። በፕሬዚደንት ጆአዎ ሎሬንሶ የተመራው የአገሪቱ መንግስት ካቢኔ በመዲናዋ ሉዋንዳ ላይ ባደረገው ስብሰባ ውሳኔው ላይ መድረሱ ታውቋል። የነዳጅ ዋጋ እንዲያሸቅብ ለማድረግ ኦፔክ ባለፈው ወር ምርትን ለመቀነስ በመወሰኑ አንጎላ ደስተኛ እንዳልሆነች ሚኒስትሩ ለአገሪቱ ብሔራዊ ቴሌቪዥን ተናግረዋል። ከሳራ በታች ካሉ ሀገራት ውስጥ አንጎላና ናይጄሪያ ትልቅ የነዳጅ አቅራቢዎች ሲሆኑ ባለፈው ወር ኦፔክ የምርት ኮታ እንዲቀንስ ማድረጉ የሚያገኙትን የውጭ ምንዛሪ እንዲቀንስ ያደርጋል በሚል ቅሬታቸውን ገልጸው ነበር። አሜሪካ በየመን የሚገኙትን የሁቲ አማጽያን ኢላማ የምታደርግ ከሆነ የጦር መርከቦቿ ላይ ጥቃት እንደሚሰነዝሩ የቡድኑ መሪ ትናንት ረቡዕ አስጠንቅቀዋል። በቀይ ባህር ላይ በሚተላለፉ የንግድ መርከቦች ላይ እየጨመረ የመጣውን የሁቲ አማጽያን ጥቃት ለመግታት አሜሪካ በዚህ ሳምንት አንድ ዓለም አቀፍ ጥምር ጦር አቋቁማለች። አገራቸውን ኢላማ የሚያደርግ ወይም ጦርነት የሚያውጅ ማንኛውም አሜሪካዊ እጃቸውን አጣጥፈው እንደማይመለከቱ የአማጽያኑ መሪ አብደል ማሌክ አልሁቲ አስጠንቅቀዋል። የአሜሪካን የጦር መርከቦችንም ሆነ ሌሎች ተጓዥ መርከቦችን በሚሳኤል ድሮንና፣ ሌላም ወታደራዊ መንገድ እንደሚያጠቁ አስጠንቅቀዋል። በእስራኤልና ሐማስ መካከል ጦርነት መፈንዳቱን ተከትሎ የሁቲ አማጽያን በቀይ ባህር ላይ የሚተላለፉና በተለይም ከእስራኤል ጋር ግንኙነት ያላቸውን መርከቦች ሲያጠቁ ሰንብተዋል። እስራኤል በጋዛ ሰርጥ ለምታካሄደው ጥቃት መልስ እንደሆነ በኢራን ይደገፋል የሚባለው አማጺው ቡድን አስታውቋል። በአሜሪካ የሚመራና ሌሎች አስር የኔቶ አባል ሀገራትን ያካተተ ቡድን በቀይ ባህር ላይ ቅኝት ለማድረግ በዝግጅት ላይ ነው። የውቴ አማጺያን ጥቃት የመርከብ ኩባንያዎች ወደ አውሮፓ የሚያደርጉትን ጉዞ በአፍሪካ ደቡባዊ አቅጣጫ በኩል ዞረው ረጅም ርቀት እንዲሄዱ አድርገዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ዩናይትድ ስቴትስ አስራ ይዛ የነበረችውን የቬኔዙዌላዊ ፕሬዚዳንት ኒኮላስ ማዱሮ የቅርብ አጋር ለቃ በምትኩ አስር አሜሪካውያን እስረኞችን እና አንድ ሲፈለግ የነበረ የመከላከያ ሚኒስቴር ተቋራጭን ተረክባለች። ፋት ሌናርድ በሚል ቅጽል ስሙ የሚታወቀው የመከላከያ ተቋራጭ በፔንታጎን ተፈጽሟል የተባለ የጉቦ ቅሌት ጋር በተገናኘ ዋና ተፈላጊ ሰው እንደነበር የአሶሴትድ ፕሬስ ዘገባ አመልክቷል። በቬንዙዌላው ተይዘው የነበሩ አሜሪካውያን ትናንት ረቡዕ ወደ አገራቸው መግባታቸው ታውቋል። የእስረኞች ልውውጡ የባይደን አስተዳደር ከነዳጅ አምራች አገር ጋር ያለውን ግንኙነት ለማሻሻልና ምናልባትም ከማዱሮ አስተዳደር የነዳጅ ማውጣት ፈቃድ ለማግኘት ያደረገው ጥረት እንደሆነ ተመልክተዋል። ኒኮላስ ማዱሮ የቅርብ አጋራቸው አሌክስ ሳብ መለቀቃቸው በመመለቀቃቸው እውነት አሸናፊ ይሆናለች ብለዋል። የዲፕሎማቱ አሌክስ ሳብ በሕገ ወጥ መንገድ መያዝ የአሜሪካ የቅጥፈት ዘመቻ ውጤት ነው ሲሉ አክለዋል። ማዱሮ የእስረኞች ልውውጡ የተደረገው የባይደን አስተዳደር በቬንዙዌላ ላይ ተጥለው የነበሩትን የተወሰኑ ማዕቀቦች ባነሳ በሳምንታት ውስጥ ነው። የአሜሪካና የቻይና ከፍተኛ ወታደራዊ ባለሥልጣናት ከአንድ ዓመት ወዲህ ለመጀመሪያ ጊዜ ውይይት ማድረጋቸውን እና በርካታ ዓለም አቀፋዊና ቀጠናዊ የጸጥታ ጉዳዮችን በተመለከተ መነጋገራቸውን የአሜሪካ ወታደራዊ ባለሥልጣናት አስታውቀዋል። ሁለቱ ወገኖች በተጨማሪም የግንኙነታቸውን መስመር ክፍት አድርገው በሚቀጥሉበት ሁኔታ ላይ ተነጋግረዋል ተብሏል። በአሜሪካዊ ኤታማዦር ሹም ቻርልስ ብራውን እና በቻይናው አቻቸው ጄኔራል ሊዩ ዜንሊ መካከል በቪዲዮ የተደረገው ውይይት በሁለቱ አገራት መካከል ያለውን ፉክክር ኃላፊነት በሚሰማው መንገድ ስለማድረግና አለመግባባትን በማስወገድ ላይ ያተኮረ ነበር ተብሏል። ውይይቱ የመከላከያ ፖሊሲን በተመለከተና በኢንዶ ፓሲፊክ ከሚገኙ የአሜሪካ ወታደራዊ አመራሮች ጋር በባህር ላይ የሚደረግ ወታደራዊ እንቅስቃሴን በተመለከተ መወያየት በሚችሉበት መንገድ ላይም አተኩሮ እንደነበር ተመልክቷል። የአሜሪካው ፕሬዝደንት ጆ ባይደን እና የቻይናው አቻቸው ሺጂንፒንግ በቅርቡ በተገናኙበት ወቅት ቻይና ታይዋንን ከግዛቷ ጋር እንደምትቀላቀል ሺጂንፒንግ ለባይደን በግልጽ እንደነገሯቸው የኤንቢሲ ቴሌቪዥን የአሜሪካ ባለሥልጣናትን ጠቅሶ ዘግቧል። በመጨረሻም ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ እና የአውሮፓ ሻምፒዮንስ ሊግ ሱፐር ሊግ በሚል ስያሜ ውድድር ለማካሄድ ያቀደውን ስብስብ ማገዳቸው የአውሮፓን የፉክክር ህግ የጣሰ ነው ሲል አንድ የአውሮፓ ኅብረት ከፍተኛ ፍርድ ቤት ዛሬ ብይኑን ሰጥቷል። ሱፐር ሊግ ከሁለት ዓመታት በፊት በ12 የአውሮፓ የእግር ኳስ ክለቦች መካከል ውድድር ለማካሄድ አቅዶ የነበረ ቢሆንም ጉዳዩ ወደ ፍርድ ቤት በማምራቱ ሳይሳካ ቀርቷል። የአውሮፓ ሻምፒዮንስ ሊግ ፕሬዚደንት አሌክሳንደር ቸፈሪን የሱፐር ሊግ ክለቦች አመራሮችን እባብና ቀጣፊዎች ሲሉ በመዝለፍ በውድድሩ የሚሳተፉ ተጫዋቾችን ለመቅጣት ዝተው ነበር። የሱፐር ሊግ ክለቦች ማድሪድ የሚገኝ ችሎት ጉዳዩን ከአውሮፓ ህግ አንጻር ተመልክቶ ውሳኔ እንዲሰጣቸው ጠይቀው ነበር። የአውሮፓ ሻምፒዮንስ ሊግ የእግር ኳስ ውድድሮችን ጠቅልሎ በመያዝ የአውሮፓን ህግን ተላልፏል ሲሉ ክለቦቹ ከሰው ነበር። የአውሮፓ ቻምፒየንስ ሊግ እና ፊፋ ሌሎች ውድድሮች የሚያደርጉ አካላት የእነርሱን ፈቃድ ማግኘት እንዳለባቸው ደንብ ማውጣታቸውና ክለቦችና ተጫዋቾች እንደ ሱፐር ሊግ ባሉ ውድድሮች እንዳይሳተፉ ማገዳቸው ህግን የተላለፈ ድርጊት ነው ሲል ችሎቱ ውሳኔውን ሰጥቷል። ክብራትና ክብራት ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ለቀሪው ፕሮግራሞች ወደ ኤደን ምራቸዋሉ። እንግዲህ ወልዴን ከአለም ዙሪያ ለተሰባሰቡት ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናደው ይቀጥላል። በድጋሚ ስርጭቱን በመከወን አብራናችሁን እናምሻውን አስተዋውቃችኋለሁ። የደንገረመው መሰናዶውን በመምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማራ፣ ደግሞ ስርጭቱን ከዚሁ ከስቱዲዮ በመከወን ከመላው የአሜሪካ ድምፅ የዲጂታልና ና የስቱዲዮ ባለሙያዎች ጋር በመሆን አብራችሁ እንድታመሹ እንጋብዛለን። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያም ሀሪክ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ በአክብሮት እየጋበዝን አሁን ለምሽቱ ወደ ያዝናቸው ዘገባዎች ነው የምንሸጋገረው። በቅድሚያ አብይ ርዕስ በፈረስ ቤት ከተማ ለአምስተኛ ቀን በቀጠለው ግጭት በድሮን ጥቃት ጉዳት መድረሱ ተገለጸ። በአማራ ክልል ምዕራብ ጎጃም ዞን ደጋ ዳሞት ወረዳ ፈረስ ቤት ከተማ አካባቢ ባለፈው ሰኞ የተቀሰቀሰ ውጊያ ዛሬም ቀጥሎ እንደዋለ የአካባቢው የመረጃ ምንጮች ተናግረዋል። የአካባቢው ነዋሪዎች ትላንት ረቡዕ ምሽት በድሮን እንደሆነ በገለጹት ከባድ መሳሪያ የሰዮት ማለፉና የአካል ጉዳት መድረሱ ነው ለአሜሪካ ድምጽ ያስታወቁት ውጊያው ዛሬም ቀጥሎ እንደዋለ ምንጮቹ አክለው በመጠቆም ከከባድ መሳሪያ ጥቃት ራሳቸውን ለመከላከል በርካቶች በዱርና በገደል አካባቢዎች ለመደበቅ እንደተገደዱም አስታውቀዋል። መስፍን አድራጌ ተጨማሪ ዘገባ አለው። በአማራ ክልል ምዕራብ ጎጃም ዞን ደጋ ዳሞት ወረዳ በፈረስ ቤት ከተማና አካባቢው በመከላከያ ኃይልና በፋኖ ታጣቂዎች መካከል የተኩስ ልውጥ ከተቀሰቀሰ ዛሬ ሐሙስ ታህሳስ 11 ቀን 2016 ዓ.ም አምስተኛ ቀን ሆኖታል። ለደህንነታቸው ሲባል ስማቸውን እንዳንገልጽ የጠየቁ የከተማዋ ነዋሪ ትናንት ረቡ ከቀኑ 11 ሰዓት ድሮን ከተማውን ሲዞር እንደነበር ጠቁመዋል። ማምሻውንም ጠጠር ድንጋይ እየተባለ በሚጠራው የከተማው መውጫ ላይ ጥቃት ተሰንዝሮ የሰዎች ህይወት እንዳለፈና የአካል ጉዳት የደረሰባቸውም እንዳሉ ነዋሪው ለአሜሪካ ድምጽ ተናግረዋል። ትናንትና ምሽት ላይ ሁለት በኩል ላይ ከተማ መጨረሻ ጫፍ ላይ ማለት ነው ጠጠር ድንጋይ የሚባል ቦታ ላይ ጫፍ ላይ የድሮን ጥለው ሁለት ንጹህ ሕይወት ጠፍቷል። ሶስት ወጭ ቆስለዋል። ሌላው የከተማ ነዋሪ ድሮንን ጨምሮ የከባድ መሳሪያ ጥቃትን በመሸሽ በርካታ ሰዎች በጫካና ገደላማ ቦታዎች ውስጥ እንደተደበቁ ገልጸዋል። የበለጠ ጭቆና እና ስቃይ ውስጥ ነው የገባ። ድሮኗ ሰው እየመጣች ነው። ትናንትና ጀምሮ ምሸት ከሰዓት በኋላ ድሮኗ ነ ዝሮች ከዛ ምሸት ላይ ጣለች እና አንድ አምስት ሰዎች በዛ ተጎዱ። በዛ ላይ ደግሞ ያቺ ስትጥል በቃ የአካባቢው ሰው እንዳለ ወጡ። ዝም ብሎ አውጪኝ ሚሆን ሲሮጥ በቃ ዝም በየገደሉ በየጫቀ ሰው ተሰዋውን አይገናኝም። ማን የት እንዳለ የማን ሰው የት እንዳለ ቤተሰብ ተነጣጥሎ ነው ያለው። ዝም በየጫት የሚወርቅ የሚሰበረው ማት ነው። እኛ ያው ወጥተን ዝም ብለን የሆነ ገደል ምናምን ባለበት አካባቢ ነው ተደብቀን ያለ ነው። የሚወረወሩ መሳሪያዎች አሉ። ድሆኑ አለ ትዞራለች። ከባድ መሳሪያ ደግሞ እንትን አለ ሞርተር የሚባል ይወርቃል። ዝም ብሎ በየገደሉ ውስጥ ያንስ ከየት አለ መራቅ በሚል በየገደሉ ውስጥ ነ የተወሰኑ ሰዎች ተስፋ ቆርጠው ያው በሞታቸው ፈርዶ ዝም ብሎ የተቀመጡ አሉ። ውጊያው ዛሬም ቀጥሎ እንደዋለ ቀደም ሲል የተናገሩት የከተማ ነዋሪ አስታውቀዋል። አሁን ተጀምሮ ነው። አሁን ቤት ውስጥ ገብቼ ነው የማወራህ። አሁን ቤት እየወርስ እጀ ገብቼ ነው። አሁን አሁ በጣም ሀይለኛ ተሳለ። ከባድ መሳሪያ ወደ ከተማው የተወረወረ ነው። አሁን ወርም ተኝቼ ነው ያለው። ይህ ዘገባ በተጠናቀረበት ከቀትር በኋላ 11 ሰዓት ላይ አስተያየት ወደ ሰጡን የከተማ ነዋሪ መልሰን ስንደውል ስልካቸው በመዘጋቱ ስለደረሰው ጉዳትና ውጊያው ስላለበት አሁናዊ ሁኔታ ተጨማሪ መረጃ ለማግኘት አልተቻለም። ድሮንን ጨምሮ ጥቅም ላይ ይውላል በተባለው የከባድ መሳሪያ ጥቃት ጉዳይ ባለፉት 11 ቀን 2016 ዓ ም ለፋና ቴሌቪዥን መግለጫ የሰጡት የአገር መከላከያ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአገር ውስጥ ግጭቶች የመከላከያ ኃይሉ ድሮንን ጨምሮ የተለያዩ ከባድ መሳሪያዎችን ጠቀሙን እንደሚቀጥል በአጽንኦት ገልጸው ነበር። ሆኖም ሰላማዊ ሰዎች እንዳይጎዱ ጥረት ይደረጋል ማለታቸው ይታወሳል። የደጋዳሞት ወረዳ አመራሮችን አስተያየት ለማካተት ጥረት ብናደርግም የፈረስ ቤት ከተማ በፋኖ ቁጥጥር ስር መዋሏን ተከትሎ የስልክ ግንኙነት አስቸጋሪ በመሆኑ አልተሳካም። ወደ ክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ለመደወል ሞክረንም ስልካቸው አልሰራልንም። ይሁን እንጂ ከትላንት በስቲያ ማክሰኞ በአማራ ሚዲያ ኮርፖሬሽን በተ ያስተላለፈው የዶክተር መንገሻ መልእክት የክልሉ መንግስት የሰላም ፍላጎት እንዳለው እና ይህ መደበኛ ሲሉ ለጠሯቸው ታጣቂዎች ቀደም ሲል የተቀመጠው የሰባት ቀናት የሰላም ጥሪ ለተጨማሪ ሰባት ቀናት እንደተራዘመ አስታውቀው ነበር። ሌላው የከተማዋ ነዋሪ ግን በሁለቱ ታጣቂዎች ውጊያ መሀል የተጎዳው ህዝቡ ነው ይላሉ። መንግስት ምንም በማይሰራበት ይህን ሳምንት ግቡ ተብሎ አስገዳጅ ኮማንድ በኮማንዶ ፖስት ነው የተወሰነ ተብሎ ወጣ። ምንም መስመር በሌለበት ሁኔታ በእግራቸው አቆራርጦ ሲሄዱ መንገድ ላይ ተያዙ። አሁን የት እንዲደርሱ የሚያታወቁ ሰዎች አሉ። ከዛው ጦርነት ካለበት ቦታ አካባቢ ያሉ ሰዎች ከሆኑ መከላከያ ይዞ በቃ ና ቦታ ምራኝ እና አያት ነው ያለ ከሌ ዝም ብሎ የማያውቀው እንኳኑ ና ጥቃት ስለዚህ መንገድ ይንገላታሉ። አንዳንዱ ደግሞ መፋኖ ደግሞ ለምንድን ነው ወደ ስራ የገባኛ እየተዋጋ ሀገር እየተሰቃይ ሰዎች ነፍሰ ጥሮች በጫካ ከተቀምጦ ለምን ትሄዳለህ? በቃ በዚህ መካከል ከሁለቱም ውጪ ካለፈው ሐምሌ ወር ሁለት ሺ አስራ አምስት ዓመተ ምህረት መጨረሻ ጀምሮ ክልሉ እስከ ስድስት ወራት በሚደርስ የአስቸኳይ ጊዜ አዋጅ ስር ይገኛል። ይህም ሆኖ በተለያዩ ቦታዎች በመከላከያው ና በፋኖ ታጣቂዎች መካከል በሚቀሰቀሰው እየተኩስ ልውውጥ በርካታ ንጹሀን ለሞትና ለአካል ጉዳት መዳረጋቸውን በክልሉ ኢኮኖሚና በህዝቡ ኑሮ ላይ ተጽዕኖ ያስከተሉ የንብረት ውድመቶች መከሰታቸውንና የእርሻ ስራዎች መስተጓጎላቸውን የአሜሪካ ድምጽ ሬዲዮ በተለያዩ ጊዜያት ዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። የሰማችሁት ለምሽቱ ያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የዜማ ሁለት አመራሮቹ አልአግባብ እንደታሰሩበት አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሁለት አመራሮች በደቡብ ምዕራብ ኢትዮጵያ ከፋዞን ና በደቡብ ኢትዮጵያ ክልል ዘይሴ ወረዳ ያለመከሰስ መብታቸው ሳይነሳና ያለ ፍርድ ቤት ትዕዛዝ እንደታሰሩ ፓርቲው ለአሜሪካ ድምጽ አስታውቋል። የከፋዞን አስተዳደር ፖሊስ አዛዥ ኢንስፔክተር መኮንን ገብረ መድህን በማህበራዊ ብዙሃን መገናኛ ግጭት የሚቀሰቅስ መረጃ በማጋራታቸው እንዳሰራቸው ለአሜሪካ ድምጽ አረጋግጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ የኢትዮጵያ ዜጎች ለማኅበራዊ ፍትህ የኢዜማ ፓርቲ የህግና የአባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩ መንገሻም በፓርቲው የደቡብ ምዕራብ ኢትዮጵያ ክልል ልቀመንበርና የከፋ ዞን ዋና ሰብሳቢ ኢንጂነርን መልካሙ ሻጊቶ በከፋ ዞን ቦንጋ ከተማ መታሰራቸውን ለአሜሪካ ድምፅ በስልክ አስታውቀዋል። ጥያቄዎች እያቀረብን ነው። አሁን ፍርድ ቤት ቅርበቸዋል። በቀደም ዕለት በዛ አግባብ የፍርድ ቤትን ሂደት እየተከታተልን ነው። ግን ለሚመለከታቸው ለክልሉ የፍትህ አካላት በሙሉ ደብዳቤዎችን ጽፈናል። እሳቸው ያው ፍርድ ቤት ቀርበዋል። የከፋ ዞን ምክር ቤት አባል የዜማ ማለት ነው። የዞኑ ምክር ቤት ሰብሳቢ ናቸው። የእኛ የክልሉ የፖለቲካ ፓርቲዎች ጋራ ምክር ቤት ደግሞ ዜማን የሚወክለው አባል ናቸው። እሳቸው ተይዘው የእሳቸውን ጉዳይ እየተከታተልን ነው። ስለ እስሩ የተጠየቁት የከፋ ዞን አስተዳደር ፖሊስ አዛዥ ኢንስፔክተር መኮንን ገብረመድን ኢንጂነር መልካሙ ሻግቶ የታሰሩት ህገወጥ ድርግም ፈጽሟል በሚል በፖሊስ ተጠርጥረው ነው ሲሉ ተናግሯል።

ስለዚህ ይሄ ተይዞ በመምጣቱ ቅዳሜ እና እሑድ ዝግ ነው። ስለዚህ ቃሉን ሰጥቶ ለፍርድ ቤት ሲቀረበ ፍርድ ቤቱ የዋስነ ባስ ይጠብቆ ይችላል ላይ ጠብቆ ይችላል። በዚህ ልክ ነው የተያዘው። ተይዞ ደግሞ ተጠርጥሮ በዚህ በሶሻል ሚዲያ እርስ በራሱን ህዝቡን የሚያጋጭ በዚህ ጉዳይ ላይ አተተነስ የክለትነስ የክለ ዘር ብለው ማስተላለፍ ይህ የተከለከለ ነው። ስለዚህ በተከለከለ ሚዲያ መጠቀም አንደኛ የፓርቲዎች ደንብ ነው ወይ አንደኛ በመድረክ የትኛው የሀሳብ ልዩነት አጥብቆ የመነጋገር ጉዳይ አለበት እንጂ የራሱን ማዲያ የዞ መቅበብ አለበት እንጂ እንደዚህ አይነት ሌሎች ብሔር ለብሔር የሚያጫጫት ማስተላለፉ ይሄን እያጣራ ስለሆነ በዚህ ጉዳይ ላይ የተጠረጠረ ነው። በከፋ ዞን የኢዜማ ፓርቲ ምክትል ሰብሳቢም አቶ አስቻለው ገብረ ሚካኤል ሊቀመንበሩ ባለፈው ሐሙስ ሰዓሳ ሰራት ቀን ሁለት ሺህ አስራ ስድስት ዓመተ ምሕረት በታሰራች ተጠርጥረው ተያዙበት ያሉትን ወንጀል ተናግሯል። የታሰሩበት ምክንያት ብሔር ከብሔር ጋር ማጋጨት በፌስቡክ የግል አካውንት ጽፎ አለ የሚል ነው። ሌላኛው ደግሞ አመራሮችን ክሪሳይዝ ታደርጋለህ፣ ታወማለህ፣ ስም ታጠፋለህ ነው የምለው እዚህ በሁለት መሰረታዊ ጉዳዮች ተከስ ተሰጥቷሉ የብል ክስ የቀረበባቸው እንግዲህ በዛ ላይ ቃላቸው ሰጥተዋል። ምንም በዚህ በኩል እኔ የጻፍኩ ነገር የለም የሚል ምላሽ ሰጥተው ለአስራ አምስት ቀን ጊዜ ቀጠሮ ከኢንሳ አጣርተን ምላሽ እስክንሳት ድረስ ጊዜ ይሰጠን የሚል ጥያቄ ነው ለፍርድ ቤት ያቀረቡ ፖሊሶች። ነገር ግን ፍርድ ቤቱ የተገቢ አይደለም ለማጣራት ይህን ያክል ጊዜ አስፈልግም፣ በአንድ ሳምንት ውስጥ አጣርታችሁ ምላሽ ስጡ ነው የሚል ቀጠሮ ተሰጥቶ እዚህ ላይ ነው ያለው። እንግዲህ አሁን ታስሮ የሚገኙ በዞን ፖሊስ ጣቢያ ነው ከመጀመሪያ ሲታሰሩ የወረዳ ጣቢያ ከተማ ውስጥ ነበር ከዛ ዝቅ ብሎ አሁን የዞን ፖሊስ ጣቢያ ውስጥ አስፈዶ ያሉ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የህግና የአባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም የደቡብ ኢትዮጵያ ክልል ምክር ቤት አባል የሆኑም አቶ አማንሲያ ቡሽኖ የተባሉ ሌላም የፓርቲው የዘይሴ ተወካይና አመራር ከትናንት ወዲያ ታህሳስ ዘጠኝ ቀን ሁለት ሺ አስራ ስድስት ዓመተ ምህረት ያለ ፍርድ ቤት ትእዛዝ በዘፈቀድ መታሰራቸውን ተናግሯል። ያለመከሰስ መብታቸውም አልተነሳም። ፖሊስ ቤታቸውንም ያለ ፍርድ ቤት ማዘዣ ፍርድ ቤታቸውንም ተፈትሿል። ባለቤታቸውን በአጋጣሚ ሲያስሯቸው እሳቸው መጥተው እጃቸውን ሰጥተዋል እና የእሳቸው ጉዳይ ግን ልክ አይደለም። ህግ አግባብ አይደለም። አንድ አካባቢ እንደሚታወቀው በአስቸኳይ ጊዜ አዋጅ ታውጆ በኮማንድ ፖስት ስር እስካልሆነ ድረስ አንድ የሕዝብ ተመራጭ በህገ መንግስቱ መሰረት እጅ ከፍንጅ ወንጀል ሲፈጽም ካልተያዘ በስተቀረ ያለመከሰስ መብቱ መነሳት አለበት። ቀድሞ እሳቸው ግን ከህግ አግባብ ውጭ በቁጥጥር ስር መዋላቸውን ግን በዚህ አጋጣሚ መግለጽ እፈልጋለሁ። በተመሳሳይ በማዕከላዊ ኢትዮጵያ ክልል ምክር ቤት ያለመከሰስ መብት ሰሞኑን የተነሳባቸው አቶ ታረቀኝ ደግፈን በተመለከተም የተጠየቁት የኢዜማ የህግና የአባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም፣ አቶ ታረቀኝ በጉራጌ ዞን እዣ ምርጫ ጣቢያ ኢዜማን ወክለው ተወዳድረው የተመረጡ የክልሉ ምክር ቤት አባል ቢሆንም በፓርቲው ስነ ምግባር ደንብ ጥሰት ቀደም ባለ ጊዜ ከፓርቲው አባልነት መሰረዛቸውን ተናግሯል። አባሉ በግላቸው በሚያራምዱት አንዳንድ አቋሞች፣ እነኛ አቋሞች ደግሞ ከፓርቲው ፕሮግራም፣ አሰራር፣ መተዳደሪያ ደንብ ውጪ ናቸው ብለን ስላመንን ወደ ዲስፕሊን ጥያቄ አንጥተናቸው ነበር እና፣ በዚህ መንገድ እንግዲህ የዲስፕሊን እርምጃ የመጀመሪያው ስንጠይቅ የምናረገው ነገር አባሉን ማገድ ነው እና አባል እግድ አውጥተንባቸው ነበረ። ግን እሳቸው ልክ የአባልነት እግድን እንዳወጣን በግል ማህበራዊ ትስስር ገጻቸው ላይ የፓርቲው አባል እንዳልሆኑ ከዚህ በኋላ ገልጸው የሚያራምዱት በሙሉ የግላቸው እንደሆነ በመግለጻቸው እኛ አባልነት እንግዲህ በግል ማንም ሰው ፈልጎ ነው የፓርቲ አባል የሚሆነው፣ ሲለቅም ደግሞ በፍላጎቱ መልቀቅ ይችላል። አለበለዛም ደግሞ ዲስፕሊን ጥሰት ካለ በዛ መንገድ በሕግ አግባብ ሊለቅ ይችላል እና እሳቸው እኛ የምናውቀው በግላቸው የፓርቲውን አባልነት ለቀዋል። ከዛ ጊዜ ጀምሮ ከምርጫ ክልላችን ምንም አይነት ግንኙነት የላቸውም። በሌላ በኩልም ደግሞ በፓርቲዎች መተዳደሪያ ደንብ መሰረት አንድ አባል ስድስት ወር ወራይት ክፍያውን ካልከፈለ ከአባልነት ይሰረዛል ነው የሚለው እና እሳቸው የኛ አባል አይደሉም። በአሁኑ ሰዓት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲም አባላቱ በየጊዜው እንደሚታሰርበትና የሚፈጸምባቸውም የመብት ጥሰት እንዳሳስ ሰብሰበው ጠቅሶ ከሕግ አግባብ ውጪ በዘፈቀድ የሚፈጸሙም እስራት እንዲቆሙ ለሚመለከታቸው አካላት ጥሪ ማቅረቡም ገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም በኦሮሚያ ክልል ምዕራብ ሸዋ ዞን በግንደ በረት ወረዳ አስተዳደር በመንግስትና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት ከ2013 ዓ.ም አንስቶ ተፈናቅለው በካቺሲ ከተማ የሚገኙ ከ አስር ሺ በላይ የሚሆኑ ተፈናቃዮች ሰብአዊ ድጋፍ እየተጠባበቁ እንደሚገኙ አስታውቋል። የካቺሲ ከተማ ከንቲባ አቶ ተፈራዶ ቆሳ ለአሜሪካ ድምጽ እንደተናገሩት በወረዳው የተለያዩ አካባቢዎች ሸኔ ሲሉ የጠሩትን ታጣቂዎች ሸሽተው ከቀያቸው የተፈናቀሉ ዜጎች በከተማው ተበታትነው እየኖሩ ይገኛሉ ሲሉ አመላክተዋል። የአካባቢው ነዋሪዎች በተለይም የኦሮሞ ነጻነት ሰራዊት ይንቀሳቀስበታል ባሉት ቆላማ አካባቢ ህዝቡ መንግስትም በታጣቂውም ችግር እንደሚደርስበት ና ቀየውን ጥሎ ለመሸሽ እንደተገደደ ለአሜሪካ ድምፅ አስረድተዋል። ፀሐይ ዳምጠው ተጨማሪ አላት። በኦሮሚያ ክልል ምዕራብ ሸዋ ዞን ግንደበረተ ወረዳ ውስጥ በመንግስትና በኦሮሞ ነጻነት ሰራዊት መካከል በቀጠለ ውጊያ ሀብት ንብረታቸውን አጥተው እየተፈናቀሉ በሺዎች የሚቆጠሩ ዜጎች በካችስ ከተማ ሰብአዊ እርዳታ እየተጠባበቁ እንደሚገኙ አስተዳደሩ ለአሜሪካ ድምፅ አስታውቋል። በተለይ በወረዳው ጭረቸ ጉዶ እሬሶ ቆሎ ጀሮ ጉበቴ ቀሬ ዶቢ ከሎበዳሳ ና በሼ የተባሉ ቀበሌዎች ነዋሪዎች ከ2013 ዓ ም ጀምሮ ወደ ወረዳው ከተማ ካችስ እየሸሹ እንደሆኑ ከሆነ የካቺስ ከተማ ከንቲባ ገልጸዋል። ተፈናቃዮቹ ከከተማ ነዋሪዎች ጋር ተቀላቅለው በህብረተሰቡ እርዳታ እየኖሩ እንደሚገኙ የገለጹት ከንቲባው አቶ ተፈራ ዶቆሶ ችግር ያሉትን ያብራራሉ። ተፈናቃዮቹ ወገኖች ከ2013 ጀምሮ በካቺሲ ከተማ ውስጥ እየኖሩ ነው። የተፈናቀሉት ከቆላማ አካባቢዎች ሲሆን የሸኔ ታጣቂዎች ናቸው ያፈናቀሏቸው ታጣቂው በሚንቀሳቀስበት አካባቢ ላይ ነዋሪው ምልሻ ነህ የመንግስት ሹመኛ ነህ ፖሊስ ነህ እንዲሁም ከመከላከያ ጋር ታይታል እየተባለ መሳሪያውን ይነጠቃል። የለኝም ካለም ብር ይከፍላል። ታጣቂው ነዋሪውን በዚህ መልኩ በጣም ስላስጨነቀው ይህን ሽሽት ወደ ከተማ ገብቶ ለችግር ተዳርጓል። አሁን ህብረተሰቡ በተለይም የመንግስት ሰራተኛው ከደሞዙ እየቆረጠ ባለው አቅም እየረዳቸው ነው። የከተማ ነዋሪዎች በበኩላቸው ለህዝቡ እንግልጥ መንግስትንም የኦሮሞ ነጻነት ሰራዊትንም ይከሳሉ። የግን ደብረት ወረዳ እንደሆኑ ጠቅሰው ስማቸውን እንዳይጠቀስ የጠየቁት አንድ ነዋሪ ለአሜሪካ ድምፅ በሰጡት አስተያየት ህዝቡ በመንግስትና በታጣቂው ቡድን መካከል በሚደረገው ግጭት እየተጎዳ እንደሆነ አስረድተዋል። በወረዳችን ህዝብ እየተሰቃየና እየተፈናቀለ ነው። በአንድ በኩል መንግስት እዚህ አካባቢ ሸኔ ነበር መረጃ፣ በሎጂስቲክስ እና በተለያዩ እርዳታዎች ስትደግፉ ነበር እያለ ያስራችኋል፣ እየደበደበ ያሰቃያችኋል። ህዝቡም ከስቃዩ ለመገላገል ቀየውን ጥሎ ይሸሻል። በሌላም በኩል የኦሮሞ ነፃነት ሰራዊት አባላትም ከመንግስት ጋር ግንኙነት አላችሁ፣ ሚሊሻዎች ናችሁ፣ መረጃ ታቀብላላችሁ ልጆቻችሁ የመንግስት ካድሬዎች ናቸው እያሉ ህብረተሰቡን ገንዘብ ይጠይቃሉ። ይህንንም ሽሽት ነዋሪው ስደትን መፍትሄ አድርጓል። በአጣብቅኝ ውስጥ ነው ያለ ነው። ለማን ነው አቤት የምንለው? በአሁኑ ወቅት ከግንድ በረት ወረዳ የተለያዩ ቀበሌዎች ተፈናቅለው በካችስ ከተማ ውስጥ የሚገኙ ከአስር ሺህ በላይ ዜጎች እንደምኖሩ የገለጹት ከንቲባው አቶ ተፈራ፣ ግጭቱ በመቀጠሉ መመለስ እንዳልቻሉ ይናገራሉ። እኛ እንደ መንግስት አካል ሰላም ወርዶ ህዝቡ ወደ ቄው እንዲመለስ ስንጠይቅ ቆይተናል። እስከ መቼ በእርዳታ ይቀጥላል? አሁን እኮ ከበፊቱ ብሶ መንገድም የለም። ኑሮው ተወደዋል። ልማት የሚባል ነገር የለም። እንዴት ይሆናል? ታጣቂዎቹስ ቢሆኑ ትግል የሚሉት እናትንና አባትን አፈናቅሎ ለችግር መዳረግ ነው። መንግስት ለጉዳዩ ተገቢ ትኩረት ሰጥቶ ሰላም ወርዶ ህዝቡ ወደ ቀዬው እንዲመለስ ካላደረገ ታጣቂው ቆም ብሎ አስቦ የመፍትሄው አካል ካልሆነ ቀጣዩ ያሳስባል። የካችስ ከተማ ነዋሪ እንደሆኑ ጠቅሶ ስማቸው እንዳይጠቀስ የጠየቁት ግለሰብ መንግስት ሸኔ ናችሁ ብለዋቸው ከስራ ገበታቸው በግዳጅ ለቀው ቀያቸውንም ጥለው የወጡ በርካታ ሰዎች እንዳሉ ይገልጻሉ። በካችሲ ከተማ ተበታትነው የሚገኙት ተፈናቃዮች ከአምስት ቀበሌዎች የመጡ ናቸው። እነርሱ እዚህ ቢመጡም በወረዳችን ውስጥ ያለው ችግር ደግሞ ውስብስብ ነው። በሕይወታችን ላይ እንኳን መብት የለንም። በአካባቢው ታጣቂው ቡድን በስፋት ይንቀሳቀሳል። መጡ በተባለ ቁጥር የህዝቡ ስቃይ ይጨምራል። መሳሪያ ያለው አካል ሊከላከል ሲገባው ህብረተሰቡን ያሰቃያል። መከራችን እኮ መቋጫ አጣ። እኚው አስተያየት ሰጪ መንግስትም ሆነ ታጣቂው አካል የህዝቡ ስቃይ እልባት እንዲያገኝ ወደ ሰላም መምጣት አለባቸው። አለዚያ ደግሞ ህዝቡን ትተው እርስ በርሳቸው ይፋለሙ፣ ህዝቡን ማፈናቀልና ማሰቃየት ይቁም ስሉ አክለው ጠይቀዋል። የአሜሪካ ድምፅ ባነጋገራቸው ነዋሪዎች ቅሬታ ላይ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ሰራዊታቸው ድርጊቱን እንዳልፈጸመ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ሀይ ዳምጠው ከአዲስ አበባ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጋዛ ሰርጥን የሰብአዊ እርዳታ አቅርቦት ለማሳደግ የሚረዳውን አዲስ የውሳኔ ሀሳብ ዳግም አዘግይቶታል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ ሀማስ እስኪሸነፍና ዩናይትድ ስቴትስ ለአይሁድ መንግስት ድጋፏን ዳግመኛ እስክታረጋገጥ ድረስ ወታደራዊ ጥቃቱ እንደሚቀጥል ግልጽ አድርገዋል። የአሜሪካ ድምጿ ቬሮኒካ ኤግልስ ያደረሰችንን ተከታዩን ዘገባ ደረጀ ደስታ እንደሚ እንደሚከተለው አጠናቅሮታል። ለጋዛ ሰርጥ የሚሰጠውን የእርዳታ አቅርቦትን ለማሳደግ የሚረዳው አዲስ የውሳኔ ሀሳብ በተባበሩት መንግስታት የጸጥታው ምክር ቤት እንደገና ዘግይቷል። በተባበሩት መንግስታት የተባበሩት አረብ ኤሚሬቶች ቋሚ ተወካይ ላና ኑስቤህ ምክንያቱን አብራርተዋል። በዚህ ጉዳይ ውስጥ ጥቅም ያላቸው ባለድርሻዎች በዲፕሎማሲያዊው ረገድ በከፍተኛ ደረጃ በመሳተፍ በመሬት ላይ ተጽዕኖ በሚያሳድረው ረቂቅ ላይ እንደሚስማሙ አምናለሁ። ዲፕሎማሲ ጊዜ ይወስዳል። ዩናይትድ ስቴትስ ሐማስ እንደገና እንዲሰባሰብ ያስችለዋል በሚል ስጋት አፋጣኝ ሰብአዊ ተኩስ አቁም ፋታ እንዲደረግ የሚጠይቁትን ሁለት ቀደምት ውሳኔዎች ውድቅ አድርጋለች። የሃማስ ታጣቂዎቹ እንደ አውሮፓ አቆጣጠር ጥቅምት ሰባት እስራኤል ላይ ድንገተኛ የሽብር ጥቃት በመፈጸም ከ240 በላይ እስራኤላውያንና የውጭ አገር ዜጎችን አግተው የወሰዱ ሲሆን ወደ 1200 የሚጠጉ ሰዎችን ገድለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲህ ብለዋል። ይህ ግጭት እንዲያበቃ ብዙ ሀገራት ሲወተውቱ ሰምተናል። ይህ ሁላችንም የምንፈልገው ነው። ሐማስ ከሰላማዊ ሰዎች ጀርባ መደበቅ እንዲያቆም፣ መሣሪያ እንዲያስቀምጥ፣ እጅ እንዲሰጥ በመጠየቅ ግን ማንም ሲናገር አልሰማውም። ሐማስ ይህን ካደረገ ይህ ሁሉ ነገር ነገ ይቆማል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ግን የእስራኤል ወታደራዊ ዓላማ እስኪሳካ ድረስ ጦርነቱ እንደማይቆም ገልጸዋል። የሐማስ መጥፋት፣ የታጋቾቻችንን መለቀቅና ስጋት ከጋዛ መወገድ፣ ሁሉም የሐማስ አሸባሪዎች ከመጀመሪያው እስከ መጨረሻው መሞት ያለባቸው ናቸው። ሁለት አማራጭ ብቻ አላቸው እጅ መስጠት ወይም መሞት። የናታንያሁ መንግስት ከሐማስ ጋር አዲስ ስምምነት በመፈራረም ታጋቾቹን ወደ አገር ቤት እንዲመልስ ከአንድ መቶ ከሚበልጡ ምርኮኞች ቤተሰቦች ከፍተኛ ጫና እየደረሰበት ነው። ጦርነቱን በአፋጣኝ ማቆምን ጨምሮ ብዙ ታጋቾችን ለመልቀቅ ሐማስ የራሱን ቅድመ ሁኔታ አስቀምጧል። እስካሁን ድረስ ግን ድርድር የተደረገበት የእርቅ ስምምነት ላይ መድረስ አሁንም አስቸጋሪ እንደሆነ ነው። thanks sure. በጎ ፈቃደኞች ለዩክሬን የመከላከያ አባላት የአውደ ዓመት ስጦታ እያዘጋጁ ነው። ስጦታው በአውደ ግንባር የሚገኙ ተዋጊዎችን ጨምሮ 7000 የመከላከያ አባላት እንደሚያካትት በጎ ፈቃደኞቹ አስታውቀዋል። የአሜሪካ ድምጽ አሌሳ በክለት ከበጎ ፈቃደኞቹ አንዳንዶቹን አነጋግራ ያጠናቀረችው ዘገባ እንግዲህ ወልዴ እንደሚከተል ያቀርበዋል። በርካታ የገና ዛፎች፣ የዩክሬን ሰንደቅ ዓላማ እንዲሁም የመልካም ምኞት መግለጫ ካርዶች ለወታደሮቹ ስጦታ ከተዘጋጁት ውስጥ ናቸው። በኪየቭ ከተማ ባለ የፈጠራ ማዕከል የሚገኙ ልጆች ለወታደሮቹ ስጦታ በማዘጋጀት ላይ ይገኛሉ። ያሮስሎቫ ሎቭስካ ስጦታውን ከሚያዘጋጁት አንዷ ነች። ዩክሬናዊ የበረዶ ሰዎች ምስል እየሳልኩ ነው። ተመልከች፣ የዩክሬንን መከላከያ እያገዙ ነው። የዘጠኝ ዓመቷ አና እና ጓደኞቿ በግንባር ለሚገኙ ወታደሮች ለየት ያለ ሻማ በማዘጋጀት ላይ ናቸው። እዚህ ጣሳ ውስጥ ካርቶን ጠቅልለን እንጨምርና ከዛ በሰምን ሞላዋለን። እነዚህ ሻማዎች ከሌሎች ይልቅ ረጅም ዕድሜ ያላቸው ለመከላከያ አባላትን የምናዘጋጀው ግንባር ላይ ጨለማ ውስጥ እንዳይሆኑና እንዳይበርዳቸው ይረዳል። ተማሪዎቹ ከትምህርት ቤት ሲለቀቁ ወደ ማዕከሉ በመምጣት ስጦታዎችን ያዘጋጃሉ። ሩሲያ ዩክሬንን ከወረረች ጀምሮ ተማሪዎቹም ሆኑ አስተማሪዎቹ በበጎ አድራጎት ሥራ ላይ ተሰማርተዋል። ስቪትላና አዝራቪና የማዕከሉ ኃላፊ ናቸው። ወላጆቻቸው በግንባር ያሉና በሀገር ውስጥ የተፈናቀሉ ልጆች አሉ። እናም የምናደርገው ስለሚገባቸው ደስ ብሏቸው ያግዙናል። ጫማ ውስጥ የሚገባ ሞቃት ሶልና የኬሚካል ማሞቂያዎችንም ጨምረናል። ሕፃናቱ ያዘጋጁት የስጦታ ካርድ ከጣፋጭ ነገሮች ጋር ተደርጎ በጥቅል ውስጥ ይጨመራል። ካተሪና ያኪሞቪች ቮይን በመባል የሚታወቀውና የዩክሬንን መከላከያ በመርዳት ላይ ያተኮረ ትርፋማ ያልሆነ ድርጅት ኃላፊ ናቸው። በእርግጠኝነት ቡና፣ ማርና ከረሜላዎች በዩክሬን ባንዲራ ቀለማት ተዘጋጅተዋል። አንድ ትልቅ የጣፋጭ ከረሜላ ጥቅል ወደ አውደ ውጊያ መላክ ግዴታቸው እንደሆነ የሚሰማቸው ካተሪና እያንዳንዱ ወታደር የራሱን የግል ስጦታ መቀበሉ አስፈላጊ ነው ይላሉ። አንድ ወታደራዊ አዛዥ እንዳሉት በዚህ አስቸጋሪ ወቅት የሞራል ግዴታችን ነው። የሴት መከላከያ አባላትን የሚደግፈው ፕሮግራም በበኩሉ ለቀዝቃዛው ወቅት የሚሆኑ ወታደራዊ አልባሳትን ይልካል። ኢሪና ኒኮራክ የፕሮግራሙ መስራች ናቸው። እንዳለመታደል ሆኖ መከላከያ ሚኒስቴር ለሴቶች የተለየ ዩኒፎርም የለውም። በዳንባስ ቅዝቃዜው ከኔጌቲቭ ሰባት ድግሪ በታች ነው። ስለዚህ ሴት የመከላከያ አባሎቻችን ሙቀትና ምቾት እንዲያገኙ ማድረግ አለብን። በጎ አድራጊዎቹ 150ሺህ የሚሆኑ ጥቅሎችን በማዘጋጀት ላይ ናቸው። ኢሪና ኒኮራክ ይቀጥላሉ። ለቅዝቃዜ ወቅት የሚሆን ሞቃት ሱሪ፣ ጃኬትና ከውስጥ ለሙቀት የሚለበስ ሹራብና የፊት መሸፈኛዎች። አልባሳቱን የሚያዘጋጁት የጥበብ ሰዎች ለእያንዳንዷ የሴት ወታደር መልካም ምኞታቸውን በጽሑፍ ያስተላልፋሉ። በቀዝቃዛው ወቅት ከሚወዷቸው ቤተሰቦች ርቀው በግንባር የሚገኙ ወታደሮች ሞቅ ያለ የአውዳመት ስጦታ ተልኮላቸዋል። 嗯。 በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ታህሳስ 11 2016 ዓ.ም መሰናዷችን ነው። ለምሽቱ የመጀመሪያው ምዕራፍ የያዝናቸውን ዘገባዎች ያጠናቀናል። ወደ ሁለተኛው ምዕራፍ ከመሻገራችን በፊት ስርጭቶቻችንን እንዴት እንደምታገኟቸው እናስተዋውቃችሁ። በቪያ ማህሪክ የፌስቡክ ገጽና ድረ ገጽ ላይ በመግባት እዛ ላይ ልታገኟቸው ትችላላችሁ። አስተያየቶቻችሁንም እንዲሁም ደግሞ ጥያቄ ቢኖራችሁ እዛ ላይ እንድታስቀምጡልን በአክብሮት እንጋብዛለን ከዚህ በተጨማሪ ደግሞ ያመለጧችሁን ዘገባዎችና የቪኦኤ አምሃሪክ መሰናዶዎችም በድረገጻችን ላይ በመግባት እንድትከታተሉ በአክብሮት እንጋብዛለን። አሁን የምሽቱ ወደ ምሽቱ ሁለተኛው ምዕራፍ እንሻገር በአማራ ክልል በተቀሰቀሰው የጸጥታ መደፍረስ ምክንያት በፈረንሳይ መንግስት ሊካሄድ የነበረው የላሊበላ ውቅር አብያተ ክርስቲያን የጥገናና ጥበቃ ስራ እንደተስተጓጎለ የከተማ አስተዳደሩ የባህል ቱሪዝም ጽሕፈት ቤት አስታውቋል። የጥገናው መጓተት አብያተ ክርስቲያኑ ያለበትን የጉዳት ደረጃ እንደሚያባብስበትም ነው ጽሕፈት ቤቱ ጨምሮ ያስታወቀው። የቱሪዝም ፍሰቱን በጸጥታው ችግር ምክንያት እንደታወከ የከተማ አስጎብኚዎችና የሆቴል ባለንብረቶች ማህበራትም ይናገራሉ። ከአስጎብኚ ጥቂት የማይባሉት ደግሞ በችግሩ ምክንያት ልመናን ጨምሮ ለከፋ ማህበራዊ ጉስቅልና እንደተዳረጉ ማህበራቱ ጠቁመዋል። በሌላ በኩል የሆቴል ባለንብረቶቹ በሚሊዮኖች ተበድረው የገነቡት ሆቴል በአገልግሎት መቋረጥ ሳቢያ ለኪሳራ እንዳደረሳቸው እና ከአምስት ሺህ በላይ ሰራተኞችንም ለማሰናበት እንዳስገደዳቸው አመላክተዋል። መስፍን አራጌ ተጨማሪ ዘገባ አለው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከጠቅላይ ሚኒስትር አብይ አህመድ ጋር ሆነው የላሊበላን ፍልፍል አብያተ ክርስቲያን ከጎበኙ በኋላ የፈረንሳይ መንግስት በገባው ቃለ መሰረት አብያተ ክርስቲያኑን የመጠገንና የመጠበቅ ስራ ጥናት የተጀምረው ከአራት ዓመታት በፊት ነበር። ይሁን እንጂ መጀመሪያ በኮቪድ-19 ወረርሽኝ ኋላም በሰሜኑ ጦርነት ምክንያት ጥናቱ ተጓቱ ቆይቷል። የሰሜኑ ጦርነት በፕሪቶሪያ የሰላም ስምምነት በመቆሙ በኢትዮጵያ የፈረንሳይ አምባሳደር ሬሚ ዋሪሾክስ ሀገራቸው በጅምሮ የተቋረጠውን የላሊበላ ፕሮጀክት እንደምታስቀጥል ዳግመኛ ቃል ገብተው ነበር። ሆኖም በአማራ ክልል የተቀሰቀሰው የጸጥታ መደፍረስ የጥገና ጥናቱና ትግበራው በታቀደላቸው መሰረት ተፈጻሚ እንዳይሆኑ እንቅፋት እንደፈጠረ ተመላክቷል። በላሊበላ ከተማ አስተዳደር የባህል ቱሪዝም ጽፈት ቤት የቅርስ ጥናትና ልማት አስተባባሪ ማንደፍሮ ታደሰ የፈረንሳይ አጥኝ ቡድኖች ወደ አካባቢ በመምጣት ጥናቱን በማካሄድ ወደ ተግባር ስራው ለመግባት ሁለት ጥናቶች ስለሚቀሩ እነዚህ ሁለት ጥናቶች ባለመጠናቀቃቸው ምክንያት የጥገና ስራው ዋናው ፕሮጀክት ማለት ነው የመጠለያ ማንሳት እና አዲስ መጠለያ መስራት እንዲሁም ዘላቂ ጥገናዎችን የመጠገን ስራ ለቤተ ክርስቲያኑ አካላት የጉዳት አይነቶች አሉ፣ ስንጥቆች አሉ፣ የተንጠለጠሉ ዋለቶች አሉ። እነሱን በቋሚ ጥገና ስራው ማካተት ነው። እነሱን ዘላቂነት የመጠገን ስራው ፕሮጀክት ለመጀመር ሁለት ጥናቶች መጠናቀቅ ነበረባቸው። እሱ ባለመሆኑ ዋና ፕሮጀክት ስራው ባለበት የዘገየ መሆኑን መግለጥ ነው። እንደ ድርጊት መርሃ ግብሩ ጥናቱ በሁለት ሺ አስራ አንድ አመተ ምህረት ላይ ተጀምሮ በሶስት አመት ውስጥ ከተካሄደ በኋላ የጥገናና ጥበቃ ሂደቱ ደግሞ በሁለት 2015 ዓ ም መጠናቀቅ ነበረበት። ይሁንና የጥገና ስራዋ ለመጠናቀቅ ቀደም ብሎም ቅርሱ ላይ ይስተዋል የነበረውን አደጋ እንዳያባብሰው አስተባባሪው ያላቸውን ስጋት ያመለክታሉ። የኢትዮጵያ መንግስትም የፈረንሳይ መንግስትም የሁለትዮሽ ስምምነት ሲፈጽሙ ቅርሶቹ ላይ የደረሰውን ጉዳት መጠገንና ለሚቀጥለው ትውልድ እንዲተላለፉ ማድረግ ነው ዋና አላማ። ስለዚህ ይሄ ባለመሆኑ ነባሩ መጠለያ ይወድቃል የሚል ስጋት በማህበረሰቡ ዘንድ አለ። የምታያቸውም አንዳንድ ጉዳቶች አሉ። ለስጋት ነው ለቅርሶቹ ይሄ መጠለያ ቢወድቅ አያድርግና ቅርሶቹ ላይ የሚያሳድረው ተጽዕኖ በጣም የከፋ ይሆናል እና ይህ ትልቅ ቅርስ የዓለም አቀፍ ቅርስ እያየኸው ልታጣው የምትችልበት ሁኔታ አለ። በተባለው ጊዜ ገደብ ባለመጀመሩ ቅርሶቹ ላይ የሚደርሰው ጉዳት ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ አለ። አየር ንብረቱን በራሱ የተቀያየረበት ሁኔታ አለ። በጣም ኃይለኛ ንፋስ አለ፣ ሙቀት አለ። እነዚህ በመጡ ቁጥር መጠለያው ላይ የሚያሳድረው ተጽዕኖ አለ። ከዓመት በፊት በነበረው ዋጋ የፈረንሳይ ልማት ኤጀንሲና የኢትዮጵያ ገንዘብ ሚኒስቴር ለቅርሱ ጥገናና ጥበቃ የመጀመሪያ ክፍል ፕሮጀክት የ260 ሚሊዮን ብር ስምምነት ተፈራርበው ነበር። በወረርሽኝና በጦርነት ምክንያት የጥገናና ጥበቃ ስራው በተደጋጋሚ እየተጓተተ በመሆኑ የፈረንሳይ መንግስት ወደ ኋላ እንዳይል ስጋት አለን ይላሉ የአካባቢው ነዋሪዎች። የነዋሪዎቹን ስጋት የሚጋሩት የክልሉ ባህል ቱሪዝም ቢሮ ኃላፊ ጣሂር መሐመድ ከፈረንሳይ መንግስት ጋር ተጨማሪ ዲፕሎማሲያዊ ንግግር እንደሚያስፈልግ ይናገራሉ። በሰሜኑ ኢትዮጵያ ክፍል በነበረው ጦርነት ኢንፋክት ፖለቲካል ዲሲሽንም ጭምር በመሆን ጭምር ለመጓተት ችሎ ነበረ። በኋላ ላይ ግን እንደገና እንዲጀመር ሆኗል። የክልላችን ባህልና ቱሪዝም ቢሮም፣ የኛ ቢሮ ያለው ሮል በዚህ ላይ የተቋቋመ ስትሪንግ ኮሚቴ አለ። የቅርስ ጥበቃ ባለስልጣን፣ የፈረንሳይ ኤምባሲ፣ ሚኒስቴር መስሪያ ቤቱና እኛ ያለንበት ቅርሱ በሚሰራበት ዙሪያ የምንነጋገርበት እስካሁን ድረስ ሰስተኔብል ላሊበላ የሚባለው ፕሮጀክት ያው ይኸው የፈረንሳይ መንግስት ፕሮጀክት ነው። ይሄም ራሱ በጥሩ ሁኔታ እስካሁን ሰዓት ድረስ ስራውን እየቀጠለ ነው። በዋናነት ሜጀር የሚባለው የቅርስ እድሳቱ ሼዱን የማንሳትና ና የማስተካከል ስራዎች ግን አሁንም ተጨማሪ የዲፕሎማሲ የቴክኒካል ስራም የሚፈልጉ ናቸው። በፈረንሳይ መንግስት የሚታገዘው ዘላቂ የላሊበላ ልማት ፕሮጀክት ኃላፊ ኪዳነ ማርያም ወልደ ጊዮርጊስ ደግሞ ፕሮጀክቱ በአንጻራዊነት የተሻለ አፈጻጸም እንዳለው ይገልጻሉ። አሁን እየሰራ ነው ያለነው እዛ ሳይቱ ላይ ሀያ ሁለት ቦታዎች ላይ የእርምት ስራዎችን መስራት፣ ጠቅላላ ጥገና ሳይሆን እርምት የምንለው ለምሳሌ በጣም ሊወድቅ የሆነ ድንጋይ ከሆነ እሱን መልሶ ማስተካከል፣ ወደ ነበረበት መመለስ እንዲህ አይነት ነው። ስለዚህ በቤተ ሊባኖስ በቤተ መርቆሪዎስ ይህን ስራ ሰርተናል። ድልድዮች መሰራት ነበረባቸው ምክንያቱም የሚቀጥለው ዋናው የጥገናና የመጠለያ ስራ ሲመጣ ቅድሚያ የማረም ስራና የማስተካከል ስለሆነ እሱን እየሰራን ይገኛል። አርኪኦሎጂ ትልቅ ስራ ተሰርቷል። እሱን ተከትሎ የተከፈተ የውሃ መፋሰሻ ወይንም ትሬንች የሚባለው ነገር አለ። እሱ በዘላቂነት ወደፊትም ቢሆን ጥንት ተደፍኖ የነበረውን ነገር ከፍቶ ውሃው በዛው በነበረበት መልኩ እንዲፈስ ማድረግ ነው። ላሊበላል ይመጥናል በምንለው ደግሞ መንገዶችን ማስተካከል እነዚህን ስራዎች እየሰራ እንገኛለን። ሞቅ ቀዝቀዝ የሚለው የግጭት ሁኔታ ከውቅር አብያተ ክርስቲያኑ የጥገናና ጥበቃ ስራ በተጨማሪ በቱሪዝም ፍሰቱም ላይ ሳይቀር ጫና እያሳደረ እንደሆነ አቶ ማንደፍሮ ይናገራሉ። ዋናው ፕሮጀክት ቢጀመር ለአካባቢው ማህበረሰብ እንደ ኢኮኖሚ አማራጭ ሆኖ ይጠቅም ነበር። ይህ ባለመሆኑ ከፍተኛ ረሃብ አካባቢ ላይ እንዲገባ፣ ህዝቡ ችግር ውስጥ እንዲወርቅ የተሆነበት ሁኔታ አለ። ምክንያቱም ቱሪዝም እንቅስቃሴው ስለቆመ ማለት ነው። በላሊበላ ከተማ አካባቢ የአስጎብኞች ማህበረሰብ ሳቢ ስታሉ ቀመሙ በበኩላቸው የ የጥገናው መጓተትና የቱሪዝም እንቅስቃሴው መስተጓጎል በአስጎብኝነት ህይወታቸውን በሚመሩ ሁለት መቶ የሚደርሱ የማህበሩ አባላትና ከመቶ በማያንሱ በማህበር ያልተደራጁ አስጎብኚዎች ህይወት ላይ ከፍተኛ ጫና እንደፈጠረ ጠቁመዋል። ሰው አሁን በተረጅነት ደረጃ ላይ ነው ያለው። እጅግ በሚያሳዝን በሚያሳፍር ደረጃ ራሱን ለልመና አጋልጦ የሚገኝበት ሁኔታ ነው ያለው። ከዚህ ውስጥ ጋይዱ ወደ መቶ ዘጠና የሚገመት ቁጥር አባላት ምን ያለ ነው። በአንድ ትልቅ ማህበር ስር ነው ይሄ ጋይድ። ብቸኛ ስራው ቱሪዝም ሆኖ እያለ ይሄው ስራው አደጋ ላይ ችግር ላይ በመውደቁ ምክንያት እንቅስቃሴውን ካቆመ እንግዲህ አራተኛ አመታችን ይዘናል። በተለይ አሁን ላይ ደግሞ ነገሮች የተወሳሰቡ ከድጡ ወደ ማጡ በሚያስብል ደረጃ ነገሮች እጅግ አሳሳቢ ተስፋ አስቆራጭ ደረጃ ላይ ነው ያሉት። አንድ ጋይድ ሰርቶ ራሱን እና ቤተሰቡን ማስተዳደር የሚችልበት ደረጃ ላይ እንዳልሆነ ያለው ይሄ እንግዲህ ምንም በቃላት ለመግለጽ ትንሽ ይከብዳል። አንዳንዶቹ ለልመናም እንደገና ቤተሰባቸውን ይበትኑም አሉ። የላሊበላ ከተማ የሆቴል ባለንብረቶች ማህበር ሰብሳቢ ዮሐንስ አሰፋ ደግሞ በከተማዋ ከአምሳ በላይ ደረጃቸውን የጠበቁ ሆቴሎች እንዳሉ ገልጸው አሁን ሙሉ በሙሉ በሚባል ደረጃ ስራ አቁመዋል ይላሉ። ቀጥረው ያሰሯቸው የነበሩትን ከአምስት ሺህ የሚበልጡ ሰራተኞችን ለመበተን እንደተገደዱም አስታውቀዋል። በላሊበላ ከተማ ከአምሳ ሁለት ሆቴሎች በላይ ያሉን እነኚህ ሆቴሎች ከአምስት እና ከስድስት ሺህ በላይ ሰራተኛ የያዙ ናቸው። ዛሬ በገጠመን ችግር ቀደም ብሎ በኮቪድ በኋላም በትግራይ ጦርነት አሁንም ባለው ጦርነት ምክንያት ሁሉም ሆቴል ኦልሞስት በሚባል ደረጃ ተዘግተው ነው ያሉት። ሰራተኛም በትነናል። ምክንያቱም በተከታታይ ለአምስት አመታት ይሄን ያህል ጊዜ ሲደርስብን ለመቋቋም አልቻልንም። ዛሬ በወር አስር ሺህ ብር ሳያታገኝ ሰራተኛ ደመወዝ መቶ እና ሁለት መቶ ሺህ ብር ለመክፈል ከፍተኛ ችግር ነው። የባንክ ዳችንም ሰርተን መክፈል አልቻልንም። ዛሬ ሁሉም ሆቴል ባለቤት በባንክ ዳ ተወጥሮ ነው ያለው። ባንኮቹም ያው ለጊዜው የሚሰጡን መልስ ባናውቀውም እስካሁን ድረስ ያለውን ሁኔታ አላገና አንድ አንድና አንድ ክፈሉ እያሉ ነው እያጣደፉ ነው ያሉ ይህን እንግዲህ አቤቱታ ለመንግስትም ለሁሉም እያሰማን ነው ያለ ነው። በቅርቡ በመከላከያውና በፋኖ ታጣቂዎች መካከል በላሊበላ ከተማ ላይ በነበረ የተኩስ ልውውጥ ከደረሰው ሰብአዊ ጉዳት በተጨማሪ የቤተ መድኃኔ ዓለም መጠለያ በሶስት ቦታዎች ላይ የከባድ መሳሪያ ፍንጣሪ እንዳረፈበት የአይን እማኝን ጠቅሶ የአሜሪካ ድምፅ መዘገቡ ይታወሳል። በወቅቱ የአካባቢው አስተያየት ሰጪዎች ቢቻል ግጭቱ በድርድር እንዲፈታ፣ ካልሆነ ደግሞ ተፋላሚዎች ውጊያቸውን ቅርስ ካለበት ቦታ እንዲያርቁ ጠይቀው ነበር። በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም አቀፍ የሰው ልጆች ቅርስነት በተመዘገበው የቅዱስ ላሊበላ ውቅር አብያተ ክርስቲያን አካባቢ የሚስተዋለው በጦር መሳሪያ የታገዘ ግጭት እንደሚያሳስበው ገልጾ ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። በመቀጠል ደግሞ የምናልፈው ወደ ቴክኖሎጂ ዘገባ ነው። ስቴም ፓወር የተሰኘው ዓለም አቀፍ ግብረሰናይ ድርጅት ከቪዛ ጋር በመተባበር በርካታ የስራ ፈጠራ ክህሎት ያላቸው ወጣቶች ህልማቸውን እውን እንዲያደርጉ በማገዝ ላይ ይገኛል። ባለፉት ሶስት ዓመታት ተግባራዊ በሆነው ፕሮጀክቱ አማካኝነትም ከሁለት ሺ ስድስት መቶ በላይ ወጣቶች እንደ የዝንባሌያቸው በተለያዩ የስራ ፈጠራ መስኮች ስልጠናና ሌሎች ድጋፎችን እንዲያገኙ ማገዝ ችሏል። ከነዚህ የተወሰኑትም ሀሳባቸውን ወደ ስራ ቀይረው ለሌሎችም የስራ እድልን መፍጠር ችለዋል። ኬኔዲ አባተ ባለፈው ሳምንት ቅዳሜ በኤለለ ሆቴል በተካሄደው የስቴን ፓወር እና የቪዛ የሶስት ዓመት የጋራ ፕሮጀክት ማጠቃለያ ዝግጅት ላይ ተገኝቶ ያጠናቀረው ዘገባ ቀጥሎ ይቀርባል። በወልቂጤ ዩኒቨርሲቲ የስነ ሕንፃና የከተማ ፕላን መምህርት የሆነችው ሰብለ ገረመው አሁን ላይ ፊቷን ወደ ኬክ ሙያ ዙራለች። የኬክ ሙያ የልጅነት ሕልሟ መሆኑን የምትገልጸው ሰብለ በአዲስ አበባ ቦሌ አካባቢ ኬክ ቤት ከፍታ ሕልሟን መኖር ከጀመረች ወራትን አስቆጥራለች። ፍላጎቷን ያውቅ ከነበረ የስራ ጓደኛዋ መረጃ አግኝታ በትምህርትና ስራ ፈጠራ ላይ የሚሰራው ስቴም ፓወር ከቪዛ ጋር በመተባበር ተግባራዊ ባደረገው የስራ ፈጠራ ፕሮጀክት ተጠቃሚ በመሆን የሕልሟን ጉዞ እንደጀመረች ትገልጻለች። የምትወደውን ነገር መስራት በጣም ትልቅ ነገር ነው። ሶ ያንን የምወደውን ነገር ብር የማገኝበት መንገድ መሆኑን ማለት አልረዳውም። ሲቀጥል ደግሞ የእኛ ሀገር ኮንቴክስት አለ፣ በተማርክበት ስራ እንጂ ሌላ ቢዝነስ ሁል ጊዜ ይከስራል፣ አያዋጣ የሚል ነገር ነው ብዙ ሰው ጋር የምታገኘው እና ያንን ነገር ስቴም ላይ መጥቼ አይቼ ብዙ ሞቲቬትድ ሆኜ ከዛ በኋላ በመስራት አሁን ላይ ቦሌ መድኃኒዓለም ላይ ሾፕ አለኝ እና እየሰራውበት እገኛለሁ። አሁን ላይ ሰው በስቴን ፓወር አጋዥነት የምወደውን ነገር ወደ ቢዝነስነት እንድለውጠው አድርጎኛል። አሁን ላይ ለተለያዩ ካምፓኒዎች ለምሳሌ ስቴን ፓወር ያገናኙኝ በጣም ብዙ ካምፓኒዎች አሉ። ከዚም ውስጥ አሜሪካ ኤምባሲ አንደኛው ነው። እዛ ሪፍሬሽመንት ብዙ ጊዜ አቀርባለሁኝ ፕሮቫይድ አደርጋለሁ ወይም በስሬ ሰባት ልጆች አሉ የሚሰሩ። ስቴም ላይ ያገኘሁት በጣም ደስ የሚለው ነገር ምንድን ነው? ትሬን ካደረክ በኋላ አይተውህም። እያንዳንዱን ስቴፕን ይከታተሉ። ኋላ አንድ አመት ድረስ ኮንትራት አለ። ሶ ያመከታተላቸው እኔ ነገሮችን እንዳልተው ወይም ደግሞ ሌሎች ጓደኞቼም ነገሮችን እንዳንተው ነው ያደረጉን። ከትሬኒንጉን ባሻገር በእነሱ ፕላትፎርም ላይ በተለቀቀ ግራንት ተወዳድሬ አሸንፌያለሁ እና ለሱቅ የሚሆኑኝ በጣም ብዙ ኢኪፕመንቶችን ፋይናንሻል ሰፖርት አግኝቻለሁኝ። የሃርድዌርና ሶፍትዌር የፈጠራ ስራዎችን በመስራት እውቅናን ያተረፈው ኢዘዲን ካሚል ሌላው የፕሮጀክቱ ተጠቃሚ ነው። በርካታ የአገር ውስጥና ዓለም አቀፍ ሽልማቶችን ያሸነፈው ኢዘዲን አሁን ላይ ኤክስላብስ የተሰኘ ተቋም መስርቶ በዋናነት ድረገጾችን የማበልጸግ ስራ የሚያከናውን ሲሆን ለሌሎችም ወጣቶች የስራ እድል ፈጥሯል። ክላያንቶቻችን ከተለያዩ ቦታዎች ናቸው። ከዩኤስኤ፣ ተርኪ፣ አዘርባጃን፣ አዲስ አበባን ኢትዮጵያ በብዛት አለን እንዲሁም ደግሞ ሳውዲ ዱባይም በብዛት ክላያንቶች አሉን። የምንሰጠው ሰርቪስ በብዛት እነዚህ በተለየ ውጮቹ የሚጠቀሙት የዌብሳይትና የሞባይል አፕሊኬሽን ዴቨሎፕመንት ሰርቪሳችን ነው። እስካሁን ድረስ በድርጅታችን ከሰባ በላይ ድረገጾች ዌብሳይቶች ዴቨሎፕ ማድረግ ችለናል። ከአስራ ሁለት በላይ የሞባይል አፖች ዴቨሎፕ አድርገን ፕሌይስቶር ላይ ፐብሊሽ አድርገናል። እንዲሁም አስራ ስድስት ሀገር ውስጥ ላሉ ድርጅቶች ኢንተርናሊ ኦፕሬት የሚያደርጉባቸው ሲስተም ሲስተሞች መዘርጋት ችለናል። በሄክስ ላብስ ውስጥ በቋሚነት ፕሮጀክት እየወሰዱ የሚሰሩ 12 ሰዎች መቅጠር ችለናል ማለት ነው። እኔንም ጨምሮ አስራ ሶስት ሰዎች የስራ እድል አግኝተዋል በድርጅታችን ውስጥ። ስቴም ፓወር ጋር በጣም በቅርበት እንሰራለን። ኦልሞስት አምስት አመት ይሆናል ከስቴም ሴንተሮች ጋር ግንኙነት ያለኝ ይዘድ የሚሆን ሰብለ መስመር የያዙላቸው የፈጠራ ስራዎቻቸውን ማሳደግና ለብዙዎች የስራ እድል እየፈጠሩ የመቀጠል እቅድ አላቸው ናቸው ልክ እንደ እነርሱ ሁሉ በስቴም ፓወርና የቪዛ ፕሮጀክት ስልጠናና የተለያዩ ድጋፎችን አግኝተው በግልና በቡድን የፈጠራ ስራዎቻቸውን ወደ ቢዝነስ ከቀየሩ ወጣቶች መካከል 16 የሚሆኑት በፕሮጀክቱ የሶስት ዓመት ማጠቃለያ ላይ ስራዎቻቸውን ለእይታ አቅርበዋል። ለስያሜው መነሻ በሆኑት በሳይንስ ቴክኖሎጂ፣ ኢንጂነሪንግ እና ሂሳብ ትምህርቶች ላይ አተኩሮ የሚሰራው ስቴም ፓወር አለም አቀፍ መንግስታዊ ያልሆነ ድርጅት የወጣቶች ስራ ፈጠራ ላይ እንዲያተኩር መነሻ የሆነው በዩኒ ዩኒቨርሲቲዎች ያሉት የስቴም ላቦራቶሪ ማዕከላት ውስጥ የሚበለጽጉ የፈጠራ ስራዎች እንደሆኑ የድርጅቱ የፕሮጀክት ማናጀር አቤል ተፈራ ይገልጻሉ። እነዚህ ስቴም ሴንተሮቻችን ላይ የሚመጡ ልጆች የሆነ የፈጠራ ሀሳብ ይኖራቸዋል። ያን የፈጠራ ሀሳብ ወደ ፕሮቶታይፕ ይቀይሩታል። ያን ፕሮቶታይፕ በቃ እዛው ሼልፍ ላይ ነው የሚቀመጠው፣ ወደ ቢዝነስ ወይም ወደ ማርኬት አይገባም። ስለዚህ ይሄንን ጋፕ ላለፉት አስራ አራት ዓመታት በሰራ ነው ጥናት ስላየን ለምንድን ነው በቃ እዛ ጋር የሚሰሩ የፈጠራ ስራዎችን ወደ ማርኬት የማናወጣው ብለን ባቀድ ነው መሰረት ከቪዛ ኢንተርናሽናል ፔመንት ኦፕሬተር ነው ቪዛ እንደምታውቀው የዩኤስ ቤዝድ ካምፕኒ ነው። ከእነሱ ጋር በመተባበር የሶስት ዓመት የአንትርፕርነርሽፕ ፋይናንሽል ኤጁኬሽን ፕሮጀክት ቀርጸን ወደ 2600 የሚጠጉ ወጣቶችን በማሰልጠን በአቅድ ነው መሰረት ማሳካት ችለናል። ለሰልጣኞቹ ስለሚደረገው ተጨማሪ ድጋፍና ክትትል አብራርተዋል። በሶስት አመት 2600 ማሰልጠን ማለት ዝም ብሎ የአንድ ቀን ስልጠና አይደለም። አንድ ሰው እኛ ጋር ከመጣ በትንሹ አንድ አመት ከኛ ጋር ይቆያል። ቢዝነሳቸው በሁለት እግሩ እስኪቆም ድረስ ከስቴም ፓወር ሁሉንም ቴክኒካልም ሁሉንም ሰፖርት ያደርጋል። በአይነቱ ለየት ያለ እስከመጨረሻው ስለምንከተላቸው ውጤታቸውን በደንብ ሞኒተር እናደርጋለን። የተለያዩ መድረኮችን እንፈጥርላቸዋለን እና ኔትወርክ እያደረጉ በዛ በፈጠሩት ኔትወርክ ደግሞ ለቢዝነሳቸው ማስጀመሪያ የሚሆን ስራ ማስኬጃ የሚሆን ብድሮችን እያገኙ ያው እንደምታየው ስራ ሆነዋል ማለት ነው። አሁን ላይ እንግዲህ ቅድምም የቀመስከውን ኬክ የሰራችው ሰብለገረመው የምትባል በሙያው አርኪቴክት ነች። ግን ከኛ ስልጠና በኋላ ፓሽኗን አግኝታ ወደ ኬክ ሼፍነት እንትን ብላለች። በኢትዮጵያ የዩናይትድ ስቴትስ ኤምባሲም በስራ ፈጠራ ዙሪያ እየተከናወኑ ያሉ ተግባራትን በማገዝ ላይ ይገኛል። ስቲዋርት ዴቪስ በኤምባሲው የባህል ጉዳዮች ረዳት ኃላፊ ናቸው። የሳችሞ ማዕከል በውስጡ ያሉ አገልግሎቶችን መጠቀም ለሚፈልጉ ኢትዮጵያውያን ሁሉ ክፍት ነው። ለምሳሌ እንደ ኮምፒውተር ፕሮሰሲንግ እና የቴክኖሎጂ ዘርፎች ያሉ የማዕከሉ አገልግሎቶችን ማግኘት ይቻላል። ስቴም ፓወርም በስራ ፈጠራ ዙሪያ ስልጠናዎችን ሲሰጥ፣ ይህንን ማዕከል ክፍት በማድረግ እየተባበርን ነው። በዚህም ደስተኞች ነን። በኢትዮጵያ የስራ ፈጠራ አቅምን ለማሳደግ ትብብራችንን እንቀጥላለን ነው ያሉት። በስቴም ፓወር እና ቪዛ የጋራ ፕሮጀክት ወደ ስራ ከገቡ የስራ ፈጣሪዎች በተጨማሪ የራሳቸውን የቢዝነስ ተቋም በመመስረት ላይ የሚገኙ ሌሎችም በርካታ ሰልጣኞች መኖራቸውን የገለጹት የስቴም ፓወር ፕሮጀክት ማናጀር አቤል ተፈራ ድርጅቱ መሰል ተግባራትን መስራት እንደሚቀጥልም ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የፊታችን ሰኞ የጎርጎሮሳያኑ የገና ክብረ በዓል ነው። በየአመቱ በዚህ ሰሞን ታዲያ የአሜሪካዋ ኒውዮርክ ከተማ ጎዳናዎቿና የመደብሮቿ መስኮቶች ለአመት በዓሉ አስውባ ትጠብቃለች። የከተማዋ ታላላቅ መደብሮችም በየመስኮቶቻቸው ላይ ያዘጋጇቸው ትዕይንቶች ለመመልከትና ለመገበያየት የከተማይቱን ነዋሪዎች ጨምሮ ከሌሎች አካባቢዎችና ግዛቶች የመጡ ሸማቾች እንዲሁም ደግሞ ጎብኞች በብዛት ይዘምቱባታል። ኤረን ራነን ከዚያው ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው አሰናድተዋለች። ኒውዮርክ ለአመት በዓሉ አጊጣለች። የውጭም የከተማዋ የራሷ ነዋሪዎችም የዘንድሮን ድምቀቷን ሊመለከቱላት ጎዳናዎቿን እያጨናነቁ ነው። በየአመቱ ትላልቆቹ እንደ ብሉሚንግደልስ፣ ሳክስ ፊፍት አቨኒው፣ ሜሴስ ያሉ የከተማይቱ መደብሮችም ትናንሾቹ ምስቆች ጭምር መስኮቶቻቸውን በአመት ባለ ድባብ አስውበው ተመልካቹን አጀብ እያሰኙ ነው። ከኮሎራዶ ዴንቨር ከተማ ወደ ኒውዮርክ የተጓዙት ዳያን ሎሪ ምንም ቢሆን በየአመቱ ከኒውዮርክ አልቀርም ይላሉ። በጣም ግርም ነው፣ ልዩ ነው። እንደዚህ አይነት ነገር ታይቶ አያውቅም። እኔ በየአመቱ ስራዬ ብዬ እሱኑ ላይ እንመጣለው። ታዲያ እንዲው አንድም ሳልደሰት የቀረውበት ጊዜ የለም። የኬንተኪ ነዋሪዋ ክሪስቲ ራሽንግም ኒውዮርክ የተጠበበችበትን የአመት ባለ ትዕይንት ሊመለከቱላት መጥተዋል። በጣም ማራኪ ዝግጅት ነው። እኔ እንደዚህ አይነት ነገር አይቼ አላውቅም። ለወትሮ ብዙ ጊዜ በኢንተርኔት ነው የማየው። ታዲያ በአካል ተገኝቶ ሲያዩት በጣም ነው ደስ የሚለው። ወዲህ ወዲያ እያሉ ዕቃ መግዛቱም ደስ ይላል። እነዚህ የመደብሮች መስኮት ላይ ውብ ትዕይንቶች ታዲያ ገበያተኞችን ማዝናናት ብቻ ሳይሆን በዚህ አሁን ባለው የርቀት ግብይት ዘመን ለመደብሮቹም የሚያመጡት ጥቅም አለ። አን ኮንግ ኒውዮርክ የሚገኘው እውቁ የፋሽን ኢንስቲትዩት ኦፍ ቴክኖሎጂ ፕሮፌሰር ናቸው። እንዲህ ሲሉ ያስረዳሉ ለንግድ ቤቶችን በጣም ይጠቅማቸዋል። በአካልና በርቀት የሚደረገውን ግብይት እንደ ድልድይ ሆኖ ያገናኛልና ገበያተኛውን በአካል አግኝቶ ለማናገር ትልቅ እድል ይሰጣል። ይህንን በየትኛውም አይነት የኢንተርኔት መድረክ ላይ ለማድረግ አይቻልም። እርሳቸው እንደሚያስረዱትም የኒውዮርክ ከተማ ትላልቅ መደብሮች ጎዳናዎቿንም መስኮቶቻቸውንም እያስጌጡ ለከተማቸው ጎብኚ የሚስቡበት ልማድ ከአንድ መቶ ዓመት በላይ ያስቆጠረ ባህል ነው። በበዓል ጊዜ የመደብሮችን መስኮት ማስመር ባጠቃላይም መስኮቶችን ማንቆጥቆጥ እንደ አውሮፓ አቆጣጠር ከ1800ዎቹ ወይም ከ1900ዎቹ የመጀመሪያ ዓመት አንስቶ ይደረጋል። ከጊዜ ጋር እየተሻሻለ እየተሻሻለ ሄደ። ለበዓሉ መስኮቶቹን አንቆጥቁጦ ለተመልካች ማቅረብ መደብሮቹ ለከተማዋ የሚያበረክቱት ስጦታ እንደማለት ነው። ዘንድሮ ደግሞ የፊታችን ሰኞ የሚውለውን የፈረንጆች ገና ክሪስመስ፣ ቀጥሎም በሳምንቱ ሰኞ የሚከተለውን አዲስ ዓመት ምክንያት በማድረግ ኒውዮርክ ጎዳናዎቿም መደብሮቿም አሸብርቀው ተዘጋጅተዋል። ቲፈኒስ መስኮቶቹን በአልማዝ አንቆጥቁጠዋል። ሳክስ ፊፍት አቨኒው ከታዋቂው የፋሽን ኩባንያ ከክሪስቲያን ዲዮር ጋር ሆኖ አሳምሮታል። በርግዶርፍም በመብራትና በመስተዋት ሲያስደምም፣ ብሉሚንግደልስ ደግሞ አዲሱን የዋርነር ብረዘርስ ፊልም ዋንካን መሰረት ባደረጉ ውብ ስራዎች ጎብኚዎችን አጀብ እያሰኘ ነው። የብሉሚንግደልስ የሽያጭ እቃዎች አቀራረብ እና አደረጃጀት ምክትል ፕሬዚደንቱ ጃን ክሊሞስኪ ሲያስረዱ መስኮቶችን እንዴት እንደምናስጌጥ ስናቅድ ተመልካቹን እንደ ልጅ ከውስጥ ፍንድቅ ሊያደርገው የሚችል ነገር እያሰብን ነው ብልጭ ብልጭ በሚሉ ነገሮችና በከረሚላ የተሰሩ ጃኬቶች ተመልካቹን ያስገርማሉ፣ ያስፈነድቃሉ መስኮቶቹን ያሳመርንባቸው ትዕይንቶች በእግሩ ወደ መደብራችን የሚመጣውን ገበያተኛ ብቻ ሳይሆን በርቀት የኢንተርኔት ግብይት የሚያደርገውንም ጭምር በአካል መጥቶ እንዲገበይ ይስባል ይላሉ። በአካል ተገኝቼ መስኮቶቹን በተመስጦ እየተዘዋወርኩ መጎብኘትና መደሰት ይህ እኮ የፈለገውም ቢሆን ቤት ሶፋ ላይ ቁጭ ብሎ የሚገኝ ነገር አይደለም። እናም የኒውዮርክን ጎዳናዎች ያጨናነቀው የህዝብ ብዛት ሲታይ ይህ የዓመት በዓል ልማድ ወደፊትም ደምቆ እንደሚቀጥል ይጠቁማል። የተከበራችሁ አድማጭ ተመልካቾቻችን በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት በመጠ ወደ እናንተ እየደረሰ ያለው ዘገባችን እየተገባደደ ነው። በዋሽንግተን ና አካባቢዋ የሚኖሩ ትውልድ ኢትዮጵያ የኦሮሞ ተወላጆች የኢትዮጵያ መንግስት በኦሮሞ ህዝብ ላይ እያደረሰ ነው ያሉትን ግድያ በመቃወም በአሜሪካ መንግስት የውጭ ጉዳይ መስሪያ ቤት ፊት ለፊት ሰልፍ አድርገዋል። ሰልፈኞቹ የኦሮሞ ህዝብ ግድያ እንዲቆም፣ ለህዝቡ የሰብአዊ እርዳታ እንዲደርስ፣ የታሰሩ የኦሮሞ የፖለቲካ እስረኞች እንዲፈቱ፣ የዩናይትድ ስቴትስ መንግስት ግፊት እንዲያደርግም ጠይቋል። በዚህ ዙሪያ የተጠናቀረውን ዘገባ በቪኦኤ አማሪክ ፌስቡክ ገጻችን እንዲሁም ደግሞ ድረ ገጻችን ላይ እንድትከታተሉ በአክብሮት እንጋብዛለን። ስርጭቶቻችንን እንድትከታተሉ እንጋብዛለን። ደግሞ አስተያየቱ አሊያም ጥያቄ ቢኖራችሁ እኛን የታገኙናላችሁ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202255505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ ኤደን ገረመ መሰናዶውን በምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማረ ስርጭቱን ከስቱዲዮ በመከወን ከመላይ አሜሪካ ድምጽ የስቱዲዮ ባለሙያዎች ጋር ስናስተናግዳችሁ ቆይተናል። ስለነበርን ቆይታ እናመሰግናለን። ሰላም ጠናስጥልን ደህና ደሩ።